ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን፣ ክቡራትና ክቡራን አድማጮች እንደምን አመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬን አርብ ጥቅምት 5 2008 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። ጤንነት በጣም አሳሳቢ ደረጃ ላይ ነው ያለው። ሲራመድ ትንሽ ጉርንጎቶች ያደረገዋል። የጀርባው እብጣት ምንም አልቀነሰም። በጀርባው መተኛት አይችልም። ይሄ የተባለው ነገር በሙሉ ውሸት ነው። ሕክምናም አልተከለከለም ምንም የተከለከለው ነገር የለም። ይህንን ላደረጋግጥ ለተወዳለሁ። ከዚህ የተለየ ነገር የለም። የቀደመው እስር ላይ የሚገኘው ጋዜጠኛ የተመስገን ደሳለኝ ወንድም ታሪኩ ደሳለኝ ነው። የተከተሉት ደግሞ የዝዋይ ማረሚያ ቤት የሥራ ኃላፊ ናቸው። ዘገባለን። ናሳ ውስጥ መግባት ፈልጋል። ናሳ ውስጥ ካገለገልኩ በኋላ ተመልሼ ወደ አገር ቤት ተመልሼ የአይሮፕላን መገጣጠና ፋብሪካ እንዲኖረኝ እፈልጋለሁ። እና ኢትዮጵያ ውስጥ መኪና ከመግዛት አይሮፕላን መግዛት ቀላል እንዲሆን አድርጓል። የራሱን አይሮፕላን አንጾ ለመብረር እየተዘጋጀ ያለው ወጣት አስመላሽ ዘፈሩ ነው። ቃለ ምልልስ ይዘናል። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታ እየታሰማናለች። ጤና ይስጥልኝ፣ እንደምናመሻችሁ። ናይጄሪያ ውስጥ ከማይዱጉሪ ከተማ ወጣ ብሎ በሚገኝ ስፍራ ቢያንስ ሶስት ሴት አጥፍቶ ጠፊዎች ቦምብ አፈንድተው ራሳቸውንና አራት ሰዎችን ቢያንስ መግደላቸው ተገለጸ። ዛሬ አርብ ንጋቱ ላይ ሶስቱ ሴቶች ቦንቦቹን ከማፈንዳታቸው ቀደም ብሎ በዝቹ በሰሜን ምስራቋ ቦርኖ ክፍለ ሀገር ዋና ከተማ ባለ መስጊድ ሁለት ሌሎች አጥፍቶ ጠፊዎች ቦምባ ፈንድተው ቢያንስ 30 ሰዎችን መግደላቸው ተመልክቷል። የናይጄሪያ የአደጋ ጊዜ አስቸኳይ እርዳታ ባለስልጣናት እንዳሉት በመስጊዶቹ የደረሱት የቦምብ ጥቃቶች የተፈጸሙበት አኳኋን ሆን ተብሎ በመጀመሪያው ጥቃት የተጎዱትን ሰዎች ሊረዱ ወደ መስጊዶቹ ግር ብለው የሚገቡ ሰዎችን በብዛት አግኝቶ ለመግደል የታቀደ እንደነበረ ያስታውቃል ብለዋል። በጥቃቶቹ በርካታ ሰዎች እንደቆሰሉም ተገልጿል። በዌስት ባንክ የአይሁድ ሰፈራ ኪሪያት አርባ ራሱን ጋዜጠኛ አስመስሎ በመቅረብ አንድ እስራኤላዊ ወታደር ያቆሰለውን ፍልስጤማዊ ፖሊስ ተኩሶ እንደገደለው የእስራኤል ጦር ሰራዊት አስታውቋል። በስለት የመውጋት ጥቃቱ የተፈጸመው በወቅቱ ሰላማዊ ሰልፍ የወጡ ሰዎች በእስራኤል ወታደሮች ላይ ድንጋይ እየወረወሩ ሳሉ እንደሆነ ተመልክቷል። ፕሬስ የሚል የተለጠፈበት ድምቅ ቢጫ ሰደሪያ የለበሰው አጥቂው ወደ ወታደሮቹ እንዲቀርብ ከተፈቀደለት በኋላ በያዘው ጩቤ ወታደረውን ከወጋ በኋላ በጥይት ሲመታ የሚያሳይ ፎቶ በኢንተርኔት የዜና ማሰራጫዎች ላይ ወጥቷል። ቱርክ የየትኛው ሀገር ንብረት እንደሆነ ያላወቅኩት ያለችው አውሮፕላን ከሶሪያ በሚያዋስነው ድንበሬ የአየር ክልል ገብቶ አግኝቼ መትቼ ጥያለሁ ስትል አስታወቀች። የቱርክ የጦር ሰራዊት ባወጣው መግለጫ አውሮፕላኑ ሶስት ጊዜ የተሰጠውን ማስጠንቀቂያ ችላ በማለቱ የጦር አውሮፕላኖቻችን መተውታል ነው ያለው የቱርክ ቴሌቪዥን ባቀረበው ዘገባ መሰረት ሶሪያና ቱርክን በሚያዋስነው ድንበር ላይ የተመታው አብራሪ አልባ አውሮፕላን ሳይሆን አይቀርም የቡልጌሪያ ፕሬዚደንት ሮዘን ፕለፊኔሌቭ አፍጋኒስታናዊው ስደተኛ በሀገራቸው የድንበር ፖሊስ በመገደሉ በጥልቅ ማዘናቸውን ተናገሩ። አያይዘው ይህ ሁኔታ የሚያሳየው የስደተኞች ቀውሱን ለማቅለል የአውሮፓ ሕብረት አፋጣኝ እርምጃ መውሰድ ያለበት መሆኑን ነው ብለዋል። ፕሬዝደንቱ ዛሬ አርብ ለጋዜጠኞች በሰጡት ቃል የአውሮፓ ሕብረት የስደቱን ስረ መሰረት አግኝቶ መፍትሄ ለማበጀት አንድ የጋራ እርምጃ በአስቸኳይ መወሰድ አለበት ብለዋል። ጥገኝነት ፈላጊዎችም ቢሆኑ የአውሮፓንና የቡልጋሪያን ህጎች ማክበር ይኖርባቸዋል ሲሉም ፕሬዝደንቱ ጥሪ አሰምተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂትን ለዜናው። ከምሽቱ 3 ሰዓት በ19 በ በ22ና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ኸርስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እንለፍ። ጋዜጠኛ ተመስገን ደሳለኝ ከታሰረ ከትናንት በስቲያ አንድ ዓመቱን ደፍኗል። የተመስገን ጤና አሳሳቢ መሆኑን ቤተሰቡ ገልጿል። በዚሁ ዝግጅት በዕለቱ ይዘንላችሁ ቀርበናል። ማረሚያ ቤቱ ግን ተመስገን ሕክምና እያገኘ መሆኑን እና ጤናማም መሆኑን ይናገራል። ሁሉንም ወገኖች አካትተው ቅንብር ቀጥሎ ይቀርባል። ተመስገን ደሳለኝ አለኝ የፍትህና የልዕልና ጋዜጦችና የአዲስ ታይምስና ፋክት መጽሔቶች ባለቤትና ዋና አዘጋጅም እየሆነ ሲሰራ ቆይቷል። ተመስገን ደሳለኝ ከተመሠረቱበት ከተመሰረቱበት ክሶች በአንደኛው የሶስት ዓመት እስራት ተፈርዶበት ዝዋይ ወህኒ ቤት ይገኛል። የተመስገን ጤና ጉዳይ እጅግ አሳሳቢ መሆኑን የተለያዩ ጎብኚዎቹና የቤተሰቡ አባላት ሲገልጹ ቆይተዋል። ተመስገን ከሚያሳትማቸው መጽሔቶች በአንዱ ላይ አምደኛ የነበሩት ዶክተር ያዕቆብ ኃይለማርያም የዛሬ ሶ ወር አካባቢ አይተውት እንደነበረ ገልጸውልኛል። እና ሌላ አንድ ሁለት ሰው ጨምረን ከአንድ ከሶስት ወር በፊት ይሆናል እና በዚያን ጊዜ ጆሮው ይደማ ነበረ። የሐኪም እርዳታ ምንም አላገኘም። መድኃኒትም ማስገባት አይቻልም ተባለ እንጂ እኛ መድኃኒትም ልክለት አስበን ነበረ። እና በዛ ሁኔታ ነው ያየሁት። አሁን ግን ተመልሼ ላየው ነኝ ቅርብ ጊዜ እንግዲህ ለማየት ይፈቀድ አይፈቀድ እንደሆነ እርግጠኛ አይደለሁም፣ ግን ሄጄ መሞከሬ አይቀርም። የተመስገን ደሳለኝን ታናሽ ወንድም ታሪኩ ደሳለኝን ትናንት ምሽት ላይ በስልክ አግኝቼ አነጋግሬው ነበረ። ትናንትናውኑ ጎብኝቶት እንደነበረ ነግሮኛል። ለመሆኑ ጤናውና የመንፈሱስ ሁኔታ እንዴት ነው? ጤንነት በጣም አሳሳቢ ደረጃ ላይ ነው ያለው። ሲራመድ ትንሽ ጉርንጎቶች ያደረገዋል በጀርባው እብጣት ምንም አልቀነሰም። በጀርባው መተኛት አይችልም። ወገቡ እንደታመመ ነው። ሙሉ ለሙሉ ግራ ጆሮ መስማት አቁሟል። ስምንት ወሮ ነው ምንም ሕክምና አላገኝም። እኛም ጠይቀን ነበረ አመልክተንም ነበረ። አያገባንም፣ አይመለከተንም፣ አይመለከተንም እያሉ እስካሁን ምንም በዚህ በጤንነቱ ጉዳይ በቃ አሳሳቢ ደረጃ ላይ ነው ያለው። እነማን ናቸው እነማን ናቸው አያገባንም ያሉት? ለማን ነው እናንተ ሲያመለከታችሁት መጀመሪያ ያመለከት ለማረሚያ ቤቱ አስተዳደር ነው። ለማረሚያ ቤቱ አስተዳደር አመለከትን። እኛ አይመለከተንም እንዴት አይመለከታችሁም? በእጃቸው ያለ እስረኛ አደለ? ያለን አይመለከተንም አሉ። አዲስ አበባ ደግሞ ፌዴራል ማረሚያ ቤቶች ዋናው እዚህ አዲስ አበባ ነው የሚገኘው። እዛ ሄደ ነው አመለከትን። እነሱ ደግሞ በማረሚያ ቤቱ ስራ ጣልቃ እንገባም አሉ። እንግዲህ ማን እንደሚሰራ አናውቅም። ሁለቱም ጋር ነው ያመለከትነው፣ ሁለቱም ጋር የጠይቅ ነው አሁን ያለው እሱ ዘዋይ ነው የሚገኘው። ዘዋይ ላለው ማረሚያ ቤት ነው ያመለከታችሁት? ዘዋይ መጀመሪያ ያመለከትነው ዘዋይ ላለው ማረሚያ ቤት፣ ለራሱ ላለበት ማረሚያ ቤት፣ ለማረሚያ ቤቱ ለአፈዳደሮች ነው ያመለከትነው። ላለበት ማረሚያ ቤት ነው ያመለከትነው። አይመለከትንም አሉ። አይገባንም ምንድን ነው የማያገባችሁ? እጃችሁ ላይ ቢሞትስ አለ። በቃ አይገባንም አሉ። ብዙም ሰዓትም አላፈናገዱንም። አዲስ አበባ መጠን አመለከትን። እነሱ ደግሞ በማረሚያ ቤቱ ስራ እንገባ እና በጤንነት ጉዳይ የግል ማኪ ሚዛን እንምጣለን እሺ ማስታገሻ ምድኒት እናስገባለን ከቫዚን እንኳን አቅም ምታሸ ምታሸንኳን ከሆኑ ብለን አይቻልም አሉ መጽሐፍ ማንበብ እስካሁን አይችልም እንደተከለከለ ነው ያለው አይገባለትም ክልክል ነው ተመስገን ማንበብ ተከልክሏል ከነጭራሹ ከፈለጋችሁ እስከ አስረኛ ክፍል የሆነ የትምህርት መርጃ ብቻ አስገቡለት ነው የሚሉት እንግዲህ ሌላ ምንም መጽሐፍ አይገባም እዛም ከእስረኛም ተቀብሎ ማንበብ አይችልም በዚህ ላይ ከሱ ጋር የሚያወሩት እስረኞች ወደ ጨለማ ቤት ወስዷቸዋል ስለዚህ ብቻውንም ከሰው ጋር መሆን አሁን ከሰው ጋር ከሰው ጋር መሆኑ ብቻውንም ነው ያለው እያንዳንዱ የሚያደርገውን እንቅስቃሴ ይቆጣጠሩትን። በዚህ ሁኔታ ነው ያለው። የጤንነቱና የእስር ሁኔታ ሞራሉን በተመለከተ ምንም ከመግባቱ በፊት ከነበረው በላይ ነው ያለው። እኛን ተጠያቂ የምንመስል እሱን አበረታቶ የሚልከን ምናምን፣ ምንም መንፈሱ ላይ ሞራሉ ላይ ምንም የደረሰ ነገር የለም። የሚሰበረም አይደለም ያለው ጉዳይ ሳይ በቃ እኛ ሄደን ጠይቆ ነው ወደ ቤታችን የምንመለሰው። እሷ ጥናንቱን ምናምን የምንመለሰው። ያው የጤንነቱ ጉዳይ እንግዲህ ከሱ አቅም በላይ የበሽታ ጉዳይ ስለሆነ እንጂ ሞራሉ ምንም ባለበት ነው ያለው። ምን ያህል ጊዜ ነው ፍርዱ? ሶስት አመት ነው። በአንድ በአንድ ጉዳይ ብቻ ነው አሁን የተፈረደበት። ስንት ክሶች ነበሩበት? አጠቃላይ የተከሰሰው ክስ በመቶ ሀምሳ ክስ ነበረ። አጠቃላይ የተከሰሰው ክስ ከመቶ ሀምሳ ውስጥ አምስት ተመረጠ። ከአምስቱ ደግሞ አምስቱን እንደ አንድ አድርገው ደግሞ ፈረዱበት። ቤተሰቡ ለመሆኑ ምንድን ነው የሚሰማው? ጥሩ አይደለም። ጥቅምት ሁለት ሁለት ሺህ ሰባት የነበረን ደስታ የነበረን ሁኔታዎች ብዙ ምንም ነገር የሉም። በቃ ባለንበት ነው የቆም ነው። ቤተሰብ ነው የሚታሰረው አሁን የገባኝ፣ ቤተሰብ እንደሚታሰር ነው የገባኝ። እናታችን በዚህ ጉዳይ ሁለት ሶስት የታማለች፣ በዚህ ሀሳብ ውስጥ ነው ያለችው። እኛም እየሰራ ነው አደለም፣ ሁሉም ሰው እዛ ነው ያለው። በዚህ ላይ እስር ቤቱ ያለው ከአዲስ አበባ መቶ ስስት አምስት ኪሎ ሜትር ርቀት ላይ ነው የሚገኘው። እንደ ልብ መሄድ አትችልም፣ ብዙ ውጭ ነው የምታወጣው። በሄድን ቁጥር ወንድሞች የማሉን የማለው በሄድን ቁጥር መንገላሳት ነው። እንግዲህ በዚህ ውስጥ ነው ያለ ነው እስካሁን ከታሪኩ ደሳለኝ ጋር ይህንን ከተጨዋወትን በኋላ ይህንኑ የተመስገን የጤናና የቤተሰቡን ጉዳይ አንስቼ ጥበቃውን አቶ አመሀ መኮንን እናነጋግር ያለሁ ሁኔታውን ፈቅደውልኝ ያለበት ቦታ ድረስ እጀ አላየሁትም። ነገር ግን ያው በዕለት በየጊዜው ያለበት ሁኔታ አከታተላለሁ። ዛሬ ያለበትን ሁኔታ እንደዚሁ ከወንድሙ በቂ መረጃ አግኝቻለሁ። ያው ጤና ሁኔታ በየጊዜው የተባባስ ያለበት ሁኔታ ነው። አንድ ጆሮ የማይሰማበት ሁኔታ ነው ያለው ሙሉ በሙሉ። ሌላው ደግሞ ከዚህ በፊትም ከነበረው የጀርባ ህመም ጋር በተያያዘ አሁን ጀርባው አካባቢ በግልጽ የሚታይ የእብጠት ሁኔታ አለው። ይሄ ነገርም በእንቅስቃሴውም ላይ እንደዚሁ እክል እየፈጠረበትና እንደ ለቡ የማይንቀሳቀስበት በጀርባውም ሙሉ በሙሉ የማይተኛበት ደረጃ ላይ ነው ያለውና ያው የሕመሙ ሁኔታ ከጊዜ ወደ ጊዜ የተባባሰ እንደሆነ ነው ያለኝ መረጃ። ወንድሙን አነጋግሬው ነበር እና እኔ ሕክምና ማግኘት አለመቻሉን እነሱም ራሳቸው በቤተሰብ ደረጃ ለማሳከም ጠይቀው ፈቃድ አለማግኘታቸውን ነው የገለጹልኝና ለመሆኑ ይሄ ጉዳይ ከመብት ጋር ከህገ መንግስቱ ጋር ምንድን ነው የሚመስለው? እንዴት ነው እርሱ የሚተነትኑት? እንደ ህግ ባለሙያ ትክክል ነው። እኔም ያለኝ መረጃ ይሄ ነው። እሱ ራሱ ከአንዴም ሁለቴ፣ ሶስቴ፣ አራቴ በቂ ህክምና ለማግኘት ግል እንዲሰጠው ጠይቆ አልተፈቀደለትም። ቤተሰቦቹም ይህንኑ ጥያቄ አቅርቦ አልተፈቀደላቸውም። አንድ ፍርደኛ ያሉት መብቶች ምንድን ናቸው፣ የሌሉት መብቶች ምንድን ናቸው ከሚል ነው መነሳት የሚቻለው። የተፈረደበት ሰው ያው ቤዚካሊ የማይኖረው መብት የመንቀሳቀስ መብት የለውም። ታስሮ በሚገኝበት ቦታ ተወስኖ እንዲቀመጥና ምናልባት የሚያስፈልገው ከሆነ ደግሞ ያው የሪሃብሊቴሽን ወይም የታዲሶ እርምጃዎች እንዲወሰዱለት ነው የሚጠበቀው። ዛሬ ዛሬ እንግዲህ የተፈረደበት ሰው ወይም በስር ላይ ያለ ሰው በሌላው ሀገር ሌሎች መብቶችም እስከ ቤተሰብ የመመስረት የመራባት መብቶች ሁሉ አሉት። እሱ ምናልባት በእኛ ሀገር ተጨባጭ ሁኔታ ቅንጦት ነው ቢባል እንኳን በህገ መንግስቱ እና ኢትዮጵያ በተቀበለቻቸው ዓለም አቀፍ የሰብአዊ መብት ድንጋጌዎች ላይ ግልጽ የሆኑ በህግ ቁጥጥር ስር ያለ ሰዎች መብቶች አሉ። አንዱ አጠቃላይ መብት ለማንም ሰው የሚገባው መብት በህይወት የመኖር መብት ነው። በህገ መንግስት አንቀጽ አስራ አራት አስራ አምስት ላይ በግልጽ ገገ ነው ሰው ተመስገንም ሆነ ማንኛውም የተፈረደበት ሰውም ይሄ መብት አለው። የሞት ፍርድ የተፈረደበት ሰው ካልሆነ በስተቀር ህይወቱን ለአደጋ ከሚያጋልጡ ማናቸውም ሁኔታዎች የመጠበቅ መብት አለው። እንደዚሁ በህገ መንግስቱ አንቀጽ አስራ ስድስት ላይ በቅዝ የተቀመጠ የአካል ደህንነት መብት አለ። ይህም መብት ለማንኛውም ሰው መከበር ያለበት ሰው ነው መብት ነው። ማንኛውም ሰው በአካሉ ላይ ጉዳት ሊያደርስ ከሚችል ማናቸውም ሁኔታ የጤናም ሆነ ሌሎች ሁኔታ የመጠበቅ መብት አለው። ከዚህ አጠቃላይ መብት በተጨማሪ ግን በጣም ስፔሲፊክ ደግሞ በእስር በማናቸውም እስር ሁኔታ ላይ ያለ ሰው ሊኖረው የሚገባቸው መብቶች ደግሞ እንደዚሁ ህገ መንግስቱ አንቀጽ ሀያ አንድ ላይ በዝርዝር ያስቀምጣል። አንደኛው የታሰሩ ሰዎች ወይም በእስር ያሉ ሰዎች ሰብአዊ ክብራቸው የመጠበቅ መብት አለ። አንድ ሰው በህመም እየተሰቃየ ለዛ ህመሙ ተገቢው ሕክምና እንዲያገኝ እድል የማይፈጠርለት ከሆነ ሰብአዊ ክብሩ ላይ ነው ጥያቄ እየተነሳ ያለው። ሌላ በዚሁ የህገ መንግስቱ ድንጋጌ ላይ እንደዚሁ በማናቸውም የስር ሁኔታ ያለ ሰው ከሐኪሞቻቸው ጋር የመገናኘትና የመጎብኘት መብት አለው። ይሄ እንግዲህ በእኛ ሀገር ሁኔታ ሲተረጎም እንደ ሌላው ሀገር እያንዳንዱ ሰው የራሱ ሐኪም የለውም በቀጥታ ሊሆን ይሄ ትርጉም ሊሰጠው የሚችለው ሐኪም ማየት የፈለገ ከማረሚያ ቤቱ አቅም በላይ በሆነ ጉዳይ ሐኪም ማየት የፈለገ እንደሆነ አንድ የህግ ታራሚ ይሄ መብቱ አለው ነው አሁንም ከዚህም ከህገ መንግስቱ እንደውም መሰረት አድርጎ የወጣ ነው ተብሎ ሊገመት የሚችለው ደግሞ እና በቀጥታ የፌዴራል መንግስቱ ታራሚዎችን ወይም ፍርደኞችን የሚመለከት ፌዴራል ታራሚዎች አያያዝን የሚመለከተው የሚኒስትሮች ምክር ቤት ደንብ ቁጥር መቶ ሰላሳ ስምንት ሁለት ሺ ሰባት ነው። ይሄ ደንብ በተለይ በአንቀጽ አስራ አንድ ላይ ግልጽ የሆኑ ጤና ከሕክምና ጋር በተያያዘ የታራሚዎችን መብት ያስቀምጣል በንዑስ አንድ ላይ አንድ ታራሚ የጤና እክል ተገጠመው ያለ ክፍያ ይሄ እንግዲህ እዛው ማረቢያ ቤት ውስጥ የሚደረግ የሚገባ ነው ያለ ክፍያ ህክምና ማግኘት እንዳለበት ያስቀምጣል ማረቢያ ቤቱም በቂ የህክምና ተቋም ሊኖረው እንደሚገባ ምናልባት ደግሞ ከማረቢያ ቤቱ አቅም በላይ የሆነ ህክምና የሚፈልግ ከሆነ አንድ ታራሚ ደግሞ ማረቢያ ቤቱ ኦፊሰር ወይም የህክምና ኦፊሰር ይሄን ታራሚ እንደ በሽ ታራሚው ጤና ጉድለት አይነት ለሚመለከተው ሆስፒታል ሪፈር የማድረግ የማስተላለፍ ኃላፊነት እንዳለበት ያስቀምጣል። ሌላው በጣም ጠቃሚው ነገር በዚሁ የሚኒስትሮች መንግ ምክር ቤት ደንብ ላይ የተቀመጠው ደግሞ አንድ ታራሚ የጤና እክል ተገጠመው እና ተይዞ ያለበት ሁኔታ ይህንን የጤና ሁኔታውን የሚያባብስ ወይም ለጤና ሁኔታ ምቹ የማይሆን ከሆነ ይሄ ነገር እንዲሻሻል ለማረሚያ ቤቱ አስተዳደር ሀሳብ የማቅረብ እና አፈጻጸሙንም የመከታተል ግዴታ እንዳለበት ሁሉ ያስቀምጣል። አሁን ያለኝ መረጃ እንግዲህ ከጋዜጠኛ ተመስገን ደሳለኝ ካለበት ጤና ጉድለት በተጨማሪ ተይዞ ባለበትም ሁኔታ አንደኛ ለሰማንያ ሰው ላልበለጠ ታራሚ በተዘጋጀ ክፍል ውስጥ እስከ ሶስት መቶ እና እንደዛ አካባቢ ቁጥር ያላቸው ታራሚዎች ባሉበት የአእምሮ ህመምተኞችም ባሉበት ሁኔታ ና ኢቨን የጤናውን ሁኔታ በራሱ ወንገድ እንኳን ሊከታተል ሊንከባከብ በማይችልበት ሁኔታ ውስጥ እንዳለ ነው ያለኝ መረጃ። ይሄ እዚህ ላይ የማረሚያ ቤቱ የህክምና ኦፊሰር ይሄ ሁኔታ እንዲስተካከልም ለማረሚያ ቤት አስተዳደር ሀሳብ የማቅረብ ወይም ሪኮሜንዴሽን የማቅረብ ግዴታ አለበት። እንግዲህ እነዚህ ሁሉ የታራሚ ወቅቶች በእነዚህ በጠቀስኳቸው የሎካል ህጎች ወይም የሀገር ህጎች ውስጥ የሀገር ውስጥ ህጎች ብቻ የተደነገጉ ሳይሆን ኢትዮጵያ በተቀበለቻቸው ዓለም አቀፍ የሰብዓዊ መብት ድንጋጌዎች ላይም በግልጽ የተደነገጉ እና በህገ መንግስቱ መሰረትም እነዚህ የአለም አቀፍ የሰብአዊ መብት ድንጋጌዎች የአገር ውስጥ ህግ የሆኑበት ሁኔታ ነው ያለው እና ከህግ አንጻር ጋዜጠኛ ተመስገን ደሳለኝ ሁኔታን ለማሻሻል መብት ለማስከበር ብቻ ሳይሆን ለማን በማናቸውም በስር ላይ ላሉ እና እንደዚህ አይነት እንደ ጋዜጠኛ ተመስገን ደሳለኝ አይነት የጤና ጉድለት ላለባቸው ሰዎች መፍትሄ የሚሰጥ በቂ ህግ አለን እና በአጠቃላይ ህጉ በእንዲህ አይነት ዝርዝር ሁኔታ የተቀመጠ ነው። እንግዲህ የተመስገን ደሳለኝ ቤተሰብ ያለበትን ጭንቀትና አቤቱታ ይዤ ወደ ዝዋይ ማረሚያ ቤት አስተዳደር ደወልኩኝ። ዛሬ ከሰዓት በኋላ እዚያ ካገኘኋቸው የሥራ ኃላፊ ጋር የሚከተለውን ተለዋውጠናል። ይሄ ጥያቄ ከውጭ ጉዳይ ሚኒስትርም ከእኛ ቀርቦ ምላሽ ሰተናል በጽሁፍ እሺ። ይሄ የተባለው ነገር በሙሉ ውሸት ነው። ህክምናም አልተከለከለም። ምንም የተከለከለው ነገር የለም። ይህንን ላደረጋግጥ ለት ወዳለሁ። ከዚህ የተለየ ነገር የለም። የጤናው ሁኔታ ግን ጥሩ ነው። ጤና ምንም ችግር የለበትም። በአካል እየዞረ እየተራመደ ማረሚያ ቤት ውስጥ እንደፈለገ ነው እየሆነ ያለው። ሕክምና እያገኘ ነው የሄደ ነው። ሐኪም እያየ ነው። ምንም ዴል በየቀ ነው እንደሚባለው የጤና ችግርም ያን ያህል የለበትም። ሕክምናም አዲስ አበባ ድረስ ሪፌር ሄዶ ተልኮ ይታከማል። እዚህም ሆስፒታል አለ እየታከመ ነው። ይሄ ነው ያለኝ መረጃ። ይሄንኑ እርሱ የነገሩኝን ነገር ማስተላለፍ ይችላለሁ። በምን በንትን በራዲዮ በትክክል እሺ ማን ልበል ጌታዬ ስሞን ይንገሩኝ ለጊዜው ቢቆይ ሀላፊነቱንስ ሊነግሩኝ ይችላሉ የማረሚያ ቤቱ ጽህፈት ቤት ኃላፊ ነኝ። በጣም አመሰግናለሁኝ። ከዚህ ከማረሚያ ቤቱ የጽህፈት ቤት ኃላፊ መልስ ጋር ወደ ጠበቃው ወደ አቶ አመሃ መኮንን ልመለስ። አንደኛ እርስ በርስ የሚጣጣም አይደለም። ጤና ሁኔታ ደና ከሆነ አዲስ አበባ ድረስ መጥቶ የሚታከምበት ምክንያት የለም። ግን አዲስ አበባ ደግሞ መጥቶ ታክሟል ከሚባለው ሙሉ በሙሉ ስህተት ነው። ትክክል አይደለም። አለ የሚባል መረጃ ካለ መቅረብ ይችላል። ምክንያቱም አዲስ አበባ የመምጣት እድል ካለው እኔም የማቅበት ሁኔታ መኖር አለበት። ቤተሰቡም ይሄንን የሚደብቅበት ምክንያት የለም። ሁለተኛ አንድ ታራሚ ሳይታመም ችግር ሳይኖርበት ችግር አለበት በዚህ ደረጃ ታሟል ተብሎ የሚነገርበት ምንም ምክንያት የለም። ምናልባት ሕመም ሳይኖርበት ወደ አዲስ አበባ እንዲመጣ ተፈልጎ ነው የሚባል ከሆነ ምንም ብዙም የሚያሳምን ነገር የለም። ዞሮ ዞሮ በሕግ ቁጥጥር ስር ነው ያለው። ለሕክምና የሚመጣም ከሆነ አስፈላጊ በሆነ ቁጥር ባለው አጃቢ ታጅቦ ነው የሚመጣው እና ምንም ሌላ ሞቲቭ ይሄ ይሄ ችግር ሳይኖርበት ችግር አለበት ሊባል የሚችልበት ሞቲቭ ያለ አይመስለኝም፣ ወይም ፍላጎት ያለ አይመስለኝም። መጪው ምን እንደሚሆን እየተከታተል ኩዤላችሁ መለሳለሁ። ስማቸውን ሊነግሩኝ ባይፈቅዱም መረጃ ለሰጡኝ የዝዋይ ማረሚያ ቤት አስተዳደር ጸሐፊ፣ ለዶክተር ያዕቆብ ኃይለማርያም፣ ለጠበቃው ለአቶ አመሃ መኮንን እና ለተመስገን ወንድም ለታሪኩ ደሳለኝ ምስጋና አቀርባለሁ። ወደ ተከታዩ ዘገባ እናልፋለን። የቀድሞው የአሚሶም ጦር ዋና አዛዥ ለሰላም ጥበቃ ተልእኮ የሚውለውን ነዳጅ ለሌላ ተግባር አውለዋል፣ በሽያጩም ተጠቅመዋል ተብለው ተወንጅለዋል። አዛዡ ከሰባት ሺህ ሊትር በላይ ናፍጣ ነው ሸጠው ገንዘቡን በሉ የተባሉት። ይህ በእንዲህ እንዳለም በርካታ ወጣት ተማሪዎች አልሻባብን እየተቀላቀሉ መሆናቸውን የኬንያ መከላከያ ሚኒስቴር አስታውቋል። እነዚህን ሶማሊያን የሚመለከቱትን ዜናዎች አዲሱ አበበ እንደሚከተለው አጠናቅሯቸዋል። ወደ 50 በሚሆኑ የስዋሂሊ ቋንቋ ተናጋሪዎች የታጀበ አንድ ጥቁር መለያ የለበሰ የነውጠኛው ቡድን አባል በ21 ደቂቃ የቪዲዮ መልእክቱ በእርግጥም የአልሻባብ ተዋጊዎች ቁጥር እየመነመነ መሄዱን ይፋ አድርጓል። ይሁንና ቪዲዮው ላይ የሚስተዋለው የኬንያው አልሻባብ መሪ አህመድ ኢማም አሊ ግን አንድ መልእክት ነበረው። ታስኪያ አማሊያ ተናጋሪው መቃዲሾ ውስጥ በሶስት ወይም በአራት ወንድሞች የሚካሄዱ ኦፐሬሽኖች የምዕራብ አገሮችን እርዳታ የሚያገኙና ከተለያዩ አገሮች የተውጣጡ ወታደሮችን እንዳሸነፉ ስንት ጊዜ ነው የሰማነው ብሎ ጥቂት ልጆች አራት ወይም ስድስት ሆነው አንድ ካምፕ መቆጣጠር ይችላሉ ነው ያለው። ይህን ሲል ግን ስለ አንድ የተለየ ጥቃት ይናገር ወይም አይናገር ግልጽ አይደለም። የሶማሊያ የደህንነት ባለሥልጣናት በሚሰለጥኑበት በአንድ የሞቃዲሾ ወታደራዊ ቅጥር ግቢ ውስጥ ለደረሰ ጥቃት አልሻባብ ባለፈው ሰኔ ወር ኃላፊነት መውሰዱ አይዘነጋም። ነውጠኞቹ ከዚህም ሌላ ደቡባዊ ሶማሊያ ውስጥ በሚገኝ ቡሩንዲያውያንን የኤዩ ማለትም የአፍሪካ ሕብረት ሰራዊት ላይ ጥቃት አካሄደው 30 ወታደሮችን ገድለዋል። አብዲ ወሃብ ሼክ አብድሳማድ ነፃ ወይም በግል የሚንቀሳቀሱ ተንታኝ ናቸው። ይህ የቀረበው ቪዲዮ ግራ የተጋቡ ወጣቶችን ኢላማ ያደረገ ወይም እንዲህ ያለው ወጣቶችን ለማጥመድ የተቃጣ ነው ይላሉ። ተናጋሪው የተዋጊዎቹን ሞራል እያበረታታ ነው። እንደ እውነቱ ከሆነም አልሻባብ እንደ ተዳከመና በተለያዩ ኦፐሬሽኖች መመታታቸውን አምኗል። ታገሱ ድል ተቃርቧል። በቅርቡም ችግሮችን ሁሉ እናስወግዳለን በማለትም እየሰበከ ነው። የሽብርተኛነት ተመራማሪውና አማካሪ ጃስሚን ኦፐርማን ግን ቀደም ባለው ትንታኔ አይስማሙም። አሁን የምናየው አልሻባብ እንደ ተዚህ ቀደሙ ሁሉ ጠንከር ያለ አቋም እንዳለው ነው ቪዲዮውን የሚያዩ ማንኛውም ሰው ተናጋሪው በተዝናና መልኩ እየተናገረ መሆኑን ያስተውላል። ተዋጊዎቹ በተጠናከረ ስሜትና ሞራል ውስጥ ናቸው። ትዕግሥት አድርጉ። ማንኛውንም ነገር በቁጥጥሩ ስር ያደረገው አልሻባብ የሚሠራውን ያውቃል የሚል መልእክት ነው የተላለፈው። የኬንያ የደህንነት ኃይሎች በቅርቡ እስከ ሶማሊያ ድንበር በምትዋሰነው በኬንያዋ ቦኒ ጫካ ውስጥ የመሸገውን አልሻባብ ለማባረር አንድ የመልሶ ማጥቃት እርምጃ አካሄደው እንደነበር ይታወቃል። የኬንያው አልሻባብ ጦር አዛዥ በበኩሉ ረዥም ለሆነ ውጊያ እየተዘጋጁ መሆናቸውን ገልጧል። ነሳይዚ ማካፊሪ ዋናጁዋ ቱኮንዳኒ ያ ኬኛ በስዋሂሊ ቋንቋ በሰጠው ገለጣ ኬንያ ውስጥ እንዳለን ያውቃሉ፣ ያለንበትን ጫካም ያውቁታል። ጦር መሣሪያዎቻቸውን ይዘው ወደዚያ ጫካ ይምጡ። ከዚያ ጫካ ውስጥ በሕይወት የሚወጣ አሸናፊው እርሱ ነው። ይህንም ብቻ ነው የምነግራቸው ብሏል። ከአልቃይዳ ጋር ንክኪ ያለው አልሻባብ ዓለም አቀፍ ድጋፍ የሚያገኘውንና የሞቃድሾ ውስጥ ያለውን መንግሥት ለመገልበጥ የሚዋጋ ቡድን መሆኑ ይታወቃል። የሶማሊያው መንግሥት ከኬንያ፣ ከኢትዮጵያ፣ ከብሩንዲ፣ ከኡጋንዳ እና ከጅቡቲ በተውጣጡ በ22000 ወታደሮች ይታገዛል። ተከታዩ ዝግጅታችን የተፈጥሮ አካባቢ ሳይንስና ህይወት ነው። በዛሬው የተፈጥሮ አካባቢ ሳይንስና ህይወት ዝግጅታችን አንድ ለየት ያለ ወጣት ይዤ ቀርብ ያለሁኝ አስመላሽ ዘፈሩ ይባላል። የራሱን አይሮፕላን አንጾ ለመብረር እየተንቀሳቀሰ ነው። ለመሆኑ አስመላሽ ዘፈሩ ማን ነው? በቅድሚያ አስመላሽን ለጊዜው አመሰገንኩና ወደ ቃለ ምልልሳችን ገባን። ተዋውቁት። በቅድሚያ እኔም አመሰግናለሁ እድሉን ስለሰጣችኝ። አሁን የምኖረው አዲስ አበባና ሰንዳፋ ነው። ፕሮጀክቱ እዛ ስለሆነ ያለኝ ሰንዳፋ፣ አዲስ አበባ እቃዎች መግዛት ስለሚያስፈልግ እዛም እዚህም እያልኩ ነው የምኖረው። አስመላሽ ዘፈሩ አይሞት ይባላለች። የሰላሳ አምስት ዓመት ወጣት ነኝ። የመጀመሪያ ዲግሪ በጤና መኮንን አለኝ ከአለማ ዩኒቨርሲቲ፣ ፕላስ ደግሞ ከሀዋሳ ዩኒቨርሲቲ ሁለት ዓመት ተኩል ያህል ሲቪል ኢንጂነሪንግ ተምሬያለሁ ማታ ማታ። ሰንዳፋ ያለህ ፕሮጀክት ምንድን ነው? ቀላል አይሮፕላን ናት፣ ሁለት ሰው መያዝ የምትችል ቀላል አይሮፕላን። እሺ፣ ለመሆኑ ከየት አመጣኸው ሀሳቡን? አይሮፕላን የመሥራትን ትግራይ ነው የተወለድኩት። እዛ እያለን የእርዳታ አይሮፕላኖችን አይ ነበረ፣ በልጅነቴ ማለት ነው። እነዚህ የቀይ መስቀል አይሮፕላኖች አይ ነበረ እዛ ትግራይ እያለን ከዛ በኋላ ደግሞ ወደ ሀዋሳ ከሄድም በኋላ ቤተሰብ በሙሉ ማለት ነው። እዛ ደግሞ እንደ አጋጣሚ አየር ማረፊያ አካባቢ ነበር ሰፈራችን እና አብዛኛው ጊዜ እዛ ነው ያሳለፉት ጊዜ በልጅነቴ እና አይሮፕላኖቹን አየ ነበረ፣ ኤክስፖጀሩ ነበረኝ ሲያርፉ ሲነሱ። እነዚህ ለመድኃኒት መርጫ የሚሆኑ አይሮፕላኖች ነበሩ የመንግስት እሻላል፣ ሴስናዎች ማለት ነው፣ ትናንሽ ቀላል አይሮፕላኖች። ስለዚህ እነሱን እያየሁ ነው ያደግኩት እና በቃ በልጅነቴ ይወስኝ ነበር ሳድግ እኔ ፓይለት መሆን እንዳለብኝ እና ለምን በኋላ መሆን አልቻልኩም? ለምን አጭር ነህ ተብዬ ከኢትዮጵያ ኤርላይንስ ሪጀክት ተደርግ ያለው። እኔ ሜትር ከስልሳ ዘጠኝ ነኝ። ያስፈልገው ግን ፓይለት ለመሆን በኛ ሀገር፣ ክራይቴሪያ ሜትር ከሰባና ከዘበላይ ነው። ለትንሽ በጣም ለትንሽ አንድ ሴንቲሜትር፣ ለመናገር ሜትር ከሰባና ሜትር ከስልሳ ዘጠኝ ለመለየት የከብዳሃል በምታ ይበታል። የጣታችንን አንዷን ክፋይ ማለት ነው። አዎ ጸጉሬ ኮ ደርሷል። በዛ ሰት ጸጉርህን ደግሞ ፎቶግራፍ ላይ ደህና አፍሮም ስለሆን ከዛ በላይም ሊሄድ ይችላል። ሁሌ እንደዛ ነኝ እና ጸጉሬ ደርሶ ነበረ። ትንሽ ደግሞ እየተንጠራራ ነበር፣ ሰው ዝቅ ያደረገ ነበር። በክራይቴሪያ እኔ ለማለፍ ካለኝ ጉጉት የተነሳ ወደ ላይ ሁሉን ጠራራ ነበር። ያችን ለማሟላት ጣማን አውልቃ ምትለቀው በዛ ምክንያት ያው ሳሎን ወደ ፓይሎት መሆን የነበረኝ ፍላጎት ሳሎን ቀረው ማለት። በወቅቱ ደግሞ ከኢትዮጵያ ኤርላይንስ ውጭ ሌላ አቪሽን አካዳሚ አልነበረ እንዳይሆኑ ማለት ነው። አሁን በአሁኑ ሰዓት ሌሎች የግል አቬሽን አካዳሚዎች አሉ። ገንዘብ ካለ መማር ትችላለህ። በዛን ሰዓት ግን ኢትዮጵያ ኤርላይንስ ብቻ ነው ያለው እና አቬሽን አካዳሚ ካልገባ የኢትዮጵያ ኤርላይንስ ሌላ ቦታ መግባት እድሉ የለም። በኛ ሀገር መቼ ነበር ያ የሆነው? ከኢትዮጵያ አየር መንገድ ማለት የዛሬ አስራ አራት አመት አስራ አምስት አመት አካባቢ ማለት ነው። እሺ፣ ከዛ በኋላስ ቀረህ ወደ ስልጠናውም ሳትገባ። ለመሆኑ ለመሆኑ አይሮፕላን ላይ ወተህ ታውቃለህ? በአይሮፕላን በረህ ታውቃለህ? እስካሁን በርሬ አላውቅም። እስካሁን ድረስ እስሁን ድረስ በርሬ አላውቅም ግን በራሴ በራሴ አይሮፕላን አሁን ገና ልትበር ነው። መቼ ነው የምትበረው? በሀያ ስምንት ጥቅምት ሀያ ስምንት ማለት ዛሬ እኮ ጥቅምት አራት ነው። ጥቅምት አራት ነው። ዝግጁ ነች ለዛን ጊዜ አይሮፕላንህ? አዘጋጅቻታለ። እስቲ እንዴት ሰራሃት ንገረኝ። ስ ምን ምን ጠየቀችህ? የሲቪል ኢንጂነሪንግ እውቀትህ ምናልባት ለዚህ ጠቅሞ ይሆን? ሲቪል ኢንጂነሪንግ ነው አይደለም ያልከኝ? ግን ሲቪል ኢንጂነሪንግን እና ሲቪል ኢንጂነሪንግን እና ይሄንን ምን አገናኛቸው? ሜካኒካል ነው ይሄኛው። ግራጁዌት ካረኩ በኋላ በ1996 ግራጁዌት ያደረኩት ከዛ በኋላ አፋርም ተመድቤ ጤና ጣቢያ ኃላፊ ሁለት ዓመት አገልግዬ ነበር። ከዛም በኋላ ወደ ሐዋሳ ሄጄ ወንድሜ ጋር እዛ ነበረ እሱ ጋር ቁጭ ብዬ ለመማር አስቤ ነበረ። ከዛ በኋላ እኔ አይሮፕላን ለመስራት ፍላጎት ስለነበረኝ ፓይለት መሆን ስላልቻልኩኝ ሰዎችን አማክር ሁሉ ነበረ፣ ምን ብማር አይሮፕላን ለመስራት ያስችለኛል የሚለው። ከዛ በኋላ ሰዎች ሳማክር ሰዎችም አላመኑኝም፣ ያሾፋሉ እውነትም ይሆን ስላልመሰላቸው ከዛ ጤና መኮንን ስለው ከየትኛው ፊልድ ብማር አይሮፕላን መስራት እንዳለብኝ አላቅም ነበር በወቅቱ። ከዛ በኋላ ሲቪል ኢንጂነሪንግ ጆይን አደረኩ ማለት ነው። ማታ ማታ ቀን ቀን እየሰራሁኝ ማታ ማታ ሲቪል ኢንጂነሪንግ መማር ጀመርኩኝ። እዛ ላይ እንደውም ሰቃይ ነበርኩኝ። ሲቪል ኢንጂነሪንግ ላይ አንድ ሁለት አመት ከተማርኩኝ በኋላ ሳይሆን፣ ሳይንሱ ከአቪዬሽን ሳይንስ ጋር አይገናኝም። የምማረው ስለ ኮንክሪት ነው ስለ አፈር ነው ምርምር። ስለዚህ ይሄ ሳይንስ ማቋረጥ አለብኝ ጊዜ ሁለት ዓመት ተኩል እንደተማርኩኝ ጊዜ ከምገድል ወደ ኢንተርኔት ማንበብ በተመለስኩኝና ወደ አዲስ አበባ መጥቼ ኢንተርኔት ማንበብ ጀመርኩ። ከሁለት ሺ ወዲህ ነው እኛ ሀገር ኢንተርኔት የመጣው። ከዛ በፊት ግን ፌዴራል አቪሽን አድሚኒስትሬሽን የሚባሉ መጽሐፎች አሉ። ሜንተናንስ ቡኮች የፌዴራል አቪሽን አሜሪካ፣ እነዛ መጽሐፎች እየፈለኩኝ አነብ ነበር። ያም በማድረግ ነው እውቀት ያገኘሁት። ሲቪል ኢንጂነሪንግ ደግሞ የተወሰነ ጠቅሞኛል፣ ለስትራክቸር ስትራክቸራል ዲዛይን ለማድረግ የአቪሽን ሳይንስን ሳነብ ኢንጂነሪንግ ኦልሞስት ተመሳሳይ ስለሆነ ሳይንሱ ያንን ረስቶኛል። አንድ ለማድረግ የሲቪል ኢንጂነሪንግ እየተከታተልክ እያጠና እያለህ ነጥብህ ሶስት ነጥብ ስምንት ነበር። ይሄ ቀላል አይደለም፤ ከፍተኛው አራት ነው። አይደለም እንዴ? እና እንዴት እንዴት ትወጣ ቻለ? ሶስት ነጥብ ስምንት ነው ሁለት ላይ። በእኛ አቆጣጠር ሶስት ነጥብ ስምንት ነው ያመጣሁት እንትን ላይ ስማርም ሲቪል ኢንጂነሪንግ ስማር ሶስት ነጥብ ስምንት ነው ስኮርስ አረገ የነበረው። ያ ማለት ከፍተኛ ውጤት ነው፣ ከፍተኛ ውጤት ነው። አሁን ለመሆኑ ስንት ጊዜ ፈጀብህ ይችን አይሮፕላንህን ማነጽ? አምስት መቶ ሰባ ቀናት ፌሶብን። አምስት መቶ ሰባ ቀናት ማለት ፕራክቲካሊ ጀምሬ እስከመጨርስ ሀብዬ እስከመጨርሳ ድረስ አምስት መቶ ሰባ ቀናት። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ኸርጽ መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት የዛሬው ፕሮግራም ተጠናቀቀ። በዚህ ዝግጅት ሰኞ ከምሽቱ አንድ ሰዓት ላይ ነው የምንገናኘው። ለዛሬ ፕሮግራሙን በመራችልን ጽዮን ግርማና በመላ ባልደረቦቻችን ስም በዚሁ እሰናበታችኋለሁ። ሰሎሞን አባተ ነኝ። እስከ ምሽቱ ሶስት ሰዓት ጤና ይስጥልኝ።